The voice of America. Be Yeah, I had a Like a member. ምርጫ ላይ ባለፈው ሳምንት በተካሄደው ስነ ስርዓት ላይ የመቀሌው ሪፖርተራችን አለም ፍስሐ ሁለት ሰዎችን አነጋግሮ ተከታዩን ዘገባ አልኳል። መጀመሪያ አስተያየቱ እንዲሰጠኝ የጠየቅኩት ጋዜጠኛ ነጋ ዘርዑ ነው። ነጋ ዘርዑ ከሀያ ዓመታት በላይ በጋዜጠኝነት የሰራ ሲሆን የሁለት መጽሐፍ ደራሲ ነው። ነጋ በማህበራዊ ሚዲያ በንቃት ከሚሳትፉ ሰዎች አንድ ነው። ለነጋ ያቀረብኩት ጥያቄ ዶክተር አብይ አህመድ የኢህአዴግ ሊቀመንበር መሆን የጠበቀው ነው ወይ ቢሆን ሲመልስ እንዲህ ይላል። ምርጫው ያልጠበቁት ነገር ነው። እንደዚህ ሲጠናቀቃል ብዬ ማለት ብዙ ቀን ሲቆየው ተገማግመዋል። ህወሀት እንደምታውቀው ትንሽ የተሻለ ግምገማ አድርገዋል። እዚህ ቢያንስ ቢያንስ እዚህ በሚቀጥለው አመት ወደ ገዢ መደብነት ሊለወጡ ይችሉ የነበሩ አካሄዳቸው ይችሉ የነበሩ ሰዎችን ጥለዋል። ቆርጦ በመጣል በቆራጥነት የሄደበት ጉዞ አለ ያ የሄደበት ጉዞ በኢህዴንም በብአዴንም በኦህዴድም በደቡብ ህዝቦችም ድርጅቶች እንደዛ ተመሳሳይ ይካሄዳል። ወደ ገዢ መደብነት የወጡ አትሊስት ይቆራረጣሉ፣ ትንሽ ቅርንጫፎችን ይቆርጣሉ ብለን ገምተን ነበር። እነሱ ግን ይህን ሳያደርጉት ገብተዋል ማለት ነው። ከዛ በኋላ የገባንበት ደረጃ ደግሞ በኢትዮጵያ ውስጥ ብጥብጥ ተፈጥሮ በጣም ከፍተኛ የሰው እልቂት ተደርጎ የመጣን ሰዎች ነን። ከዛ ስትገባ ያላለቁ አጀንዳዎች አሉ። ወደ ስብሰባ ሲገባ ያላለቁ አጀንዳዎች ዜው ነው የገቡት። ስለዚህ እነዛ ያላለቁ አጀንዳዎች ተጠያቂ ላለመሆን ተጠያቂ ላለመሆን እነሱ ተዳፍኖ እንዲሄድ በዛ ፈለጉ ማለት ነው አሁን ያልተጠበቀ እኔ አልሆንም እኔ ኢህአዴግ ወታደርነኝ ኢህአዴግ በመደበኝ ነው የምመደው እየተባለ የነበረው ኢህአዴግ አመራር አሁን እኔ ጠቅላይ ሚኒስትር እሆናለሁ እኔ ልሁን እኔ ልሁን እየተባለ ጠቅላይ ሚኒስትር የሚሆነው የኋላ የነበረ ወንጀልና ሌላ ድርጊት ለመሸፈን አይነት ነገር ወይ ሞት የሞት የሽረት ተደርጎ የተቆጠረበት ነገር ይታይኛል። ይሄው ነው እንግዲህ ያልጠበቅኩት ሲያልቁ ይሄ ነው በቃ። ያልጠበቅ ነው እስካሁን ይመጣል። ለምን እንደው ያጠበቅከው ግን ማለት ጠበቀህ ነበር? የጠበቁትማ ኢህአዴግ፣ አሁን ኢህአዴግ የድሮ አሰራሩ አለ ብያ አልገመተው። ትንሽ ትንሽ ህይወት ትንሽ ህይወት ካለችው እኔ ኢህአዴግ ወታደር ነኝ አይነት የሚል የተመደቡት በታም መደባለሁ የሚል እና አይ ተገፍተው እዚህ ገፍተው የሚያደርጉት ሰው ማንኛውም ይሁን ማን እኔ ብሔረሰቡም ሃይማኖቱም እኔም እንትን አይለኝም። ግን እውቀቱ ትህትናው ክህለቱ ኢትዮጵያ ህዝብ ያውቀዋል ወይ ሰውየው የሚለው በሰፊው የሚያውቀው መሆን ይገባዋል ነው ይሄ ነበረ የጠበቁት። አሁን ግን በፖለቲካ ሂደት ውስጥ ያልነበረ ከየት መጣ ተብሎ የማይገመት አዲስ ነው የመጣው። በዚህ ወቅት ይህ አድርጓል ተብሎ ባልተገመተ ለጠቅላይ ሚኒስትር ሆናለሁ ብቻ ብሎ ለገመተ ሰው ሰጡት። ጠቅላይ ሚኒስትር ሆናለሁ ብቻ ብሎ እያለመለ ነበረው ሌላ ዓላማ ምናምን ምናምን ይ ምንም የያዘው ዓላማ የላውቀው። ግን ጠቅላይ ሚኒስትር ለመሆን ጉጉት ከፍተኛ ጉጉት የነበረው ሰው ጠቅላይ ሚኒስትር አገር የተሸወዱ ይመስለኛል። ለራሳቸው እንኳ ነው ዶክተር አብይ በአብላጫ ድምፅ የድርጅቱ ሊቀመንበረ ነው ና። ለወደፊቱ ከሱም የምጠብቀው ነገር ምንድን ነው? ዶክተር አብይ ጠቅላይ ሚኒስትር መሆኑ ካልቀረ ኢትዮጵያ ከደረሰችበት ደረጃ ከደረሰችበት እድገት ደረጃ ወደፊት የሚያስቀጥል ወደፊት፣ ወደ ኋላ ላለሁ ወይም ወደ ኋላ እንትን እላለሁ የሚል ከሆነ፣ በአንድ ብሔር እጫወታለሁ የሚል ከሆነ ይሄ አይሆንም ኢትዮጵያ ብዙ ብሔር ብሔረሰቦች እንዳሏት ብዙ ሃይማኖች እንዳላት አውቆ እና በደንብ ተረድቶ ብሎ ወደፊት በሰላም በልማት አቅጣጫ ሊመራና ኢህአዴግ እስከመረጠው ጊዜ ድረስ ቆይቶ ለሌላ ሊያስረክብ። አመሰግናለሁ። እሺ መጀመሪያ ሙሉ ስምህንና ስራንድ። ስሜን ሀብተ ንጉስ እባላለሁ በአድግራት ዩኒቨርሲቲ የልሳነ ግዕዝና ትግርኛ መምህር ነኝ። አሁን ደግሞ በመቀሌ ዩኒቨርሲቲ በሊትሬቸር ኤንድ ካልቸር ስታዲ የድህረ ምረቃ ተማሪ ነኝ። እሺ ሀብተ ንጉስ፣ እንደሚታወቀው ባለፈው ነገ አስራ ስምንት ቀን ሁለት ሺ አስር አመተ ምህረት የተጠናቀቀው የኢህአዴግ ምክር ቤት ስብሰባ የመጨረሻው ሰዓት ዶክተር አብይን የድርጅቱ ሊቀመንበር አድርጎ መርጠዋል። እየጠበቅከው ነው ወይ? እኔን ይህን ዶክተር አብይ መንግስት ነው ይመጣል ብዬ አልጠበቅኩም። ለዚህ ምንድን ነው ዶክተር አብይ ከዚህ በፊት በሚደረጉ ስብሰባዎች፣ በሚደረጉ ስራዎች፣ በሚደረጉ አንድ አንድ ሁኔታዎች ምንም አልታየኝም። ምክንያቱም ባለፈው በአንድ ብሔር ያነጣጠረ ጥላቻ፣ አንድ ብሔር ታች አድርገህ ማየት አንድ ብሔር ያለውን ሀብቱ መንጠቅ እስከ ሕይወቱን ድረስ መንጠቅ የደረሰበት ሁኔታ ነበረ። በዛን ጊዜ ሌሎች በስልጣን ያሉ ሰዎችም ይህን ነገር እንዳይደረግ ይኮንኑ ነበር። ዶክተር አብይ በነዚህ ጉዳዮችም አላየሁም። ለዚህ ነው ያልጠበቁት። ማንን ጠብቀህ ነበር? ለምን? የጠበቁት ሸፈራው ሽጉጭ። ምክንያቱም ያን የነበረው ጥላቻ በተለይም በትግራይ ያነጣጠረ የነበረው የብሔርተኝነት ስራ እነኚህን ይኮንኑ ነበር። ምክንያቱም ኢትዮጵያ የብሔር ብሔረሰቦች አስተዋጽኦ መሆኗን የኢትዮጵያ እድገትን እንዲረጋገጥ የሚችለው ብሔሮችን ተሰባስቦ አንድ ሆነው ወደ ላቀ ደረጃ ሲደርስ ነው አንድ ሀገር አደገች የሚባለው። ስለዚህ የህዝበ ትግራይ መስዋዕት ተሰዋ እንጂ ተሰውቼ አለሁ ብሎ የወሰደውን የዚችን ሀገር ሀብት ለብቻውን የለም። ስለዚህ የዚህ መስዋዕትነቱን ለምን አሁንም መስዋዕት እየከፈለ እየሄደ ያለው በምን ምክንያት ነው? በአንድ ብሄር የተነጣጠረ ጥላቻ ያለው እያለ ያዋሳ ነበር። ስለዚህ ብሄር ብሄረ ሰዎችም አንድ ሆነው እንዲቀጥሉ ኢትዮጵያ እንደነበረችበት እንድትቀጥል ይሰብክ ነበር። ለዛ ነው የጠበቁት። ዶክተር አብይ ግን ለወደፊቱ ማለት አብላጫ ድምፅ ድርጅቱ ሊቀመንበር ነው አለና ምንድነው የምትጠብቀው ከዶክተር አብይ ከዶክተር አብይ ይህን በብሔር እንተኛት ያነጣጠረ ጥላቻ እንዲቀር እንደባለፈው ኢትዮጵያ አሁንም ወደ ላቀ ደረጃ እንድትደርስ ብሔር ብሔረ ሰዎች አንድ ሆነው እንዲቀጥሉ መስራት አለበት የሚል ሀሳብ አለኝ። ወንበሩ መረከብ ሳይሆን የሕዝብን ሀሳብ መረከብ ነው ዋናው ጉዳዩ። ምክንያቱም ሕዝብ ነው የሸመው። ለሕዝብ ካልሰራ ደግሞ ኔገም ሕዝብ በላዩ በላይም እንደሚወጣ እርግጠኛ ነኝ። ምክንያቱም አሁንም ሕዝብን እኛን ማግኘት ያለብን ነገር አላገኘንም። በተለይም ወጣቱ ስራአጥ እየሆነ ነው። ስለዚህ ስራአጥ ከሆነ ደግሞ ምን ሰርቶ ምን ልብላ? የዚህ ነው ዋናው። ግን አሁንም ትልቅ ኃላፊነት ነው የተሸከመው ዶክተር አብይ። ያን የትልቅ ኃላፊነት ምንድን ነው ኢትዮጵያ እንደነበረችበት እንድትቀጥል እንደነበረችበት እንድትቀጥል ደግሞ የህዝቡና የወጣቱን አስተሳሰብ የወጣትም የሚፈልገው ነገር ህዝቡ የሚፈልገው ነገር ማድረግ ነው። በወንበር ብቻህን ቁጭ ብለው ሳይሆን ህዝቡን እያዳመጥክ ከህዝቡን እያዋልክ ከህዝቡን እያደረክ የሚሰራ ስራ ነው። ይሄን እጠብቃለሁ እኔ ከዶክተር አብይ። እሺ፣ አመሰግናለሁ። እኔ አመሰግናለሁ።